ዛሬ የምንመለከተው የጌታ ቃል የገናን ጉዳይ እያሰብን ለጌታ ለኢየሱስ ክርስቶስ የተሰጡትን ስሞች በተመለከተ ነው። ማቴዎስ ወንጌል ምዕራፍ አንድ ከቁጥር 21 እስከ 23 ላይ ባለው ነው የተመሰረትኩት፣ እና እንደዚህ ይላል። ቃሉን አንብቤ ወደ መግቢያ ይሄድና ነጥቦቹን ፈጠን ፈጠን ብዬ እሄድባቸዋለሁ። ምን ይላል ቁጥር 21 ጌታ ኢየሱስ ሊወለድ አካባቢ ዮሴፍ ተጨንቆ በነበረበት ጊዜ ለዮሴፍ እግዚአብሔር በመልአኩ በኩል ተገልጦ እንደዚህ ነው ያለው። ልጅም ትወልዳለች፣ እሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። የሚልን ቃል እናገኛለን፣ እና ይህንን የገናን ጊዜ በምናስብበት ጊዜ ይህንን ቃል እነዚህን አንዳንድ ነገሮችን ማየት በጣም አስፈላጊ ነው። እንደምታውቁት ጌታ ኢየሱስ ክርስቶስ ከድንግል ማርያም እንደተጸነሰ ልክ እንደተጸነሰ በመንፈስ ቅዱስ እንደተጸነሰ በተጫጩት ወጣቶች ማለትም በዮሴፍና በማርያም አይምሮ ውስጥ ግራ የሚያጋቡ ነገሮች እንደተከሰቱ ማንም ሰው መገመት ይችላል። በተለይም ለዮሴፍ፣ ምክንያቱም ማርያምን መልአኩ በግልጽ ተገልጾ አንቺ ከሴቶች ሁሉ የተለየች ነሽ እና ከአንቺ ወንድ ልጅ ይወለዳል ብሎ ተናግሯት ስለነበረ ያን ጊዜ እሷ ስምምነቷንም በመግለጽ የጌታ ባሪያ እንደ ቃል ይሁንልኝ ብላ ተናግራ ነበር። ግን ዮሴፍ እጮኛው ፀንሳ ስትገኝ ግራ ነው የተጋባው። እና ምናልባት ይህንም በግልጽ ማርያም ነግራው እንደሆነ አልነገረችው እንደሆነ የምናውቀው ነገር የለም። ግን ግራ የሚያጋባ ነገር ነው። እጮኛ ፀንሳለች። ከሱ ጋር ምንም አይነት ግንኙነት አላደረጉም። በአይሁድ በዓል ደግሞ በአይሁድ ልማድ ደግሞ ተጫጭታ ጸንሳ የተገኘች ሴት ማንም ሴት በድንጋይ ተወግራ እንድትሞት የእግዚአብሔር ቃል ያዛል በብሉይ ኪዳን ላይ ስለዚህ ለዮሴፍ በጣም ግራ የሚያጋባ ነገር ነው አሁን ቁጥር 18 ስታዩ የኢየሱስ ክርስቶስ ልደት እንዲህ ነበረ ብሎ እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ፀንሳ ተገኘች እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይህንን ሲያስብ ነው የጌታ መልአክ በህልም ተገልጦ የተናገረው እና እሷን ከማስወገር በድንጋይ ታማኝ አይደለችም እቺ በቃ ታማኝ አይደለችም ብሎ ቢያጋልጣት ሕዝብ በሙሉ ተሰብስቦ በድንጋይ ነው የሚወግራትና እንደዛ ላለማድረግ በስውር ለመተው አስቦ በነበረበት አይምሮ በብዙ ጥርጥር ውስጥ በገባበት ጊዜ ነው እግዚአብሔር ጣልቃ ገብቶ በሕልም እየተናገረውና ሁኔታውን አጠቃላይቺ ድንግል እንድትጸንስ፣ ከዛም ደግሞ ልጅ እንድትወልድ፣ ልጁ ደግሞ የህዝብ አዳኝ እንዲሆን እቅዱን ያቀደው ባለፈው ሳምንት እንደተነጋገርነው ራሱ እግዚአብሔር ነው። እግዚአብሔር ባቀደው እቅድ ውስጥ የሰዎች ሀሳብ ጣልቃ እንዲገባና ሰዎች ጣልቃ ገብቶ እንዲያበላሹት ለሰዎች አመለካከትና አስተያየት ማለትም ለሰዎች መንገድ እግዚአብሔር በፍጹም እቅዱን አሳልፎ አይሰጥም። ይሄ በእኛ በእያንዳንዳችንም ህይወት ውስጥ የሚሆን ነገር ነው። አንዳንድ ጊዜ ህይወታችንን ለማበላሸት ሰይጣን በመንገዳችን ላይ አንዳንድ እንቅፋቶችን ሊያዘጋጅ ይችላል። እግዚአብሔር ግን አይፈቅድለትም። ሰዎችም አንዳንድ መጥፎ ነገሮችን ሊያደርጉ ያስቡ ይሆናል፣ እግዚአብሔር ግን አይፈቅድም። ስለዚህ ለሰዎች አስተያየት፣ አመለካከት ግምት ሳይሰጥ እግዚአብሔር ለዮሴፍ ራሱ ተገልጦ በመላአኩ በኩል እውነቱን እንደነገረው እናያለን። ማድረግ ያለበትንም አሳይቶታል። ምንድነው ያለው? እንዳውም ቁጥር ሀያ ላይ እሱ ግን ይህንን ሲያስብ ሳለ፣ እነሆ የጌታ መልአክ በሕልም ታየው እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነው። በብልግና አይደለም፣ በአመንዝራ አይደለም፣ በእግዚአብሔር እቅድና ዓላማ መሰረት ነው። ስለዚህ ከመንፈስ ቅዱስ ነው የጸነሰችው እጮኛህን ማርያምን ለመውሰድ አትፍራ። አካባቢውን፣ ባህሉን፣ እና ሰዎች ምን ይሉኛል የሚባለውን ነገር በሙሉ ወደዛ ጥለህ እኔም ያዘዝኩህን ነገር አድርግ ብሎ እግዚአብሔር ማድረግ ያለበትን ነገር አዘዘው። ከዚህ የተነሳ የተጸነሰው ህፃን በተአምር መሆኑን ስለተነገረው እሷን ወሰዳት። የሚወለደው ህፃን ከህፃናቶች ሁሉ የተለየ መሆኑን እና ከዚህም የተነሳ ራሱ እግዚአብሔር ስም ሊሰጠው እንደሚገባ ስም መስጠት የሚገባውን ስም ራሱ እንደተናገረው እንመለከታለን። እና ደግሞ ይሄ ነገር የትንቢትን ፍጻሜ እንደሆነ ነው በኋላ የምንመለከተው ና በጣም አስደናቂ ክስተት ነው። እና ዮሴፍ እግዚአብሔር እንዳደረገው ነው ያደረገው፣ እንደተናገረው ነው ያደረገው። እና በህልም በታየው መሰረት ጌታ ኢየሱስ ክርስቶስ እንደተወለደ ዮሴፍ ስም እንደሰጠው እናያለን። እንግዲህ አሁን እዚህ ምዕራፍ አንድ ላይ ከቁጥር 21 እስከ 23 ባለው ክፍል ለጌታ ለኢየሱስ ሁለት ስሞች ተሰጥተዋል። እነዚህ ሁለት ስሞች ምንድን ነው ዓላማቸው? እና እነዚህን ሁለት ስሞች በተመለከተ እኛ ማድረግ የሚገባን እና ለእኛ የሆንልን ነገር ምንድን ነው የሚለውን ዘርዘር አድርጌ ባጭሩ ባጭሩ ለመናገር እሞክራለሁ። እና የመጀመሪያው የጌታ ኢየሱስ ስም አሰጣጥ የሚለው ላይ ነው የማመጣው። ቁጥር 21 እግዚአብሔር በመልአኩ ለዮሴፍ የተናገረው ልጅም ትወልዳለች፣ እሱ ህዝቡን ከኃጢአታቸው ያድናቸዋል፣ እና ስሙን ኢየሱስ ትለዋለህ ነው ያለው። እና እኔህንን ሳስብ ብሉይ ኪዳንንም አዲስ ኪዳንንም በምትመረምሩበት ጊዜ አንድ በጣም አስደናቂ ነገር ታገኛላችሁ። ይህንን በሬዲዮም ሳስተምር ደጋግሜ ተናግሬዋለሁ። እግዚአብሔር ስምን ሲያወጣ ለሰዎች በኋላ የምናገራለሁ። ስምን ቀይሯል። እግዚአብሔር ስምን ሰጥቷል። እግዚአብሔር ለሰዎች እና እከሌ ይሄ የሚወለደው ሕፃን እከሌ ተብሎ ይጠራ ብሎ ሲናገር እንመለከታለን። ግን በአይሁድ ባህል መሰረት አንድ ሰው ስም ለሌላ ነገር ሲያወጣ ወይም ደግሞ አሁን ለምሳሌ ቴዎድሮስ ለልጆቹ ስምን አውጥቷል። ከቆንጅት ጋር ኦፍኮርስ ተመካክረው ነው የሚሆኑ ብዬ ነው የማስበው። ግን ስም ስናወጣ ወላጆች እኛ ምንድን ነው የምናደርገው፣ የምንሰይም ስም የምንሰጣቸው ልጆች የኛ ልጆች ናቸው። በእነሱ ላይ የሀላፊነት ኃላፊነት ስልጣን አለን። እኛ እነሱን እንንከባከባለን እና ኃላፊዎች ነን ብለን ነው በአይሁድ ባህል መሰረት ልክ እንደዚህ ነው። በአይሁድ ባህል መሰረት ስም መስጠት ማለት በአንድ ነገር ላይ ስልጣንን መቀዳጀት ማለት ነው። ወይም ደግሞ የወላጅነት ኃላፊነትን መያዝ ማለት ነው። የባለ ንብረትነት መብትን መያዝ ማለት ነው። ልክ እዚህ እዚህ አሁን ዘመናዊ ዓለም ውስጥ አንድ ነገር አግኝታችሁ ምን ተብሎ ይታወቃል? ፓተንት ራይት ይባላል። ፓተንት ራይት አሁን በጥናት በምርምር በሪሰርች ወይም ደግሞ በልዩ ልዩ ሙከራ አንድ ነገር ብታገኙ ያ ግኝት በስማችሁ ነው የሚመዘገበው። ለዛ ግኝት ማንም ሰው ያንን ግኝት የሚጠቀምበት ከሆነ ለእናንተ ገንዘብ መክፈል አለበት። ፓተንት ራይት ወይም ኮፒራይት እንደሚባለው ነው ማለት ነው። እና ልክ በዚህ መንገድ ለሰዎች ስያሜ ይሰጣል። ግን ለእግዚአብሔር ማንም ሰው ስም ሰጥቶት አያውቅም። አሁን እግዚአብሔርን ማንም የትም ሀገር ለእግዚአብሔር ስም መስጠት ማንም ሰው ተነስቶ እግዚአብሔርን እንዲህ ይላለው ብሎ ሊናገር አይችልም። ምክንያቱም ለእግዚአብሔር ስም የምንሰጥ ከሆነ በእግዚአብሔር ስም ላይ ስልጣን የሚኖረው ማን ነው ማለት ነው? እኛንን ማለት ነው። እግዚአብሔር ማንም በስሙ ላይና በራሱ በስልጣኑ ላይ ስልጣን እንዲኖረው ስላልፈቀደ ወይም ደግሞ ሊፈቅድም ስለማይችል እግዚአብሔር ለራሱ ስም የሰጠ ማን ነው? ራሱ እግዚአብሔር ነው። አሁን ይህንን ቆየት ብሎ ጠቅሰዋለሁ። እዚህ ወደ ታች መጥቶ ዘጸአት ሶስት ቁጥር 14 ላይ ሙሴ እግዚአብሔር በቁጥቋጦ በተገለጠለት ጊዜ እኔ ልክህና ግብፅ ውስጥ ግብፅ ውስጥ ያለውን ሕዝቤን ታወጣልኛለህ ብሎ ሲናገረው እና ሰው ተሰብስቦ ማን ነው የላክህ ለመሆኑ የላክህ አምላክ ስሙ ማን ነው ብሎ ቢጠይቀኝ ምን እላለሁ ብሎ ሲናገር እግዚአብሔር ለራሱ ስም ሰጠ። ስም ስጠኝ አንተ ሙሴ ብሎ ሲናገር አታውትም። እግዚአብሔር ለራሱ ስም ሰጠ። ስለዚህ ለራሱ ስም የሚሰጥ እግዚአብሔር ነው። አሁን ለጌታ ለኢየሱስ ክርስቶስም ስም የሰጠው እግዚአብሔር ነው፣ ማንም ሰው አይደለም፣ ዮሴፍ አይደለም፣ ማርያም አይደለችም፣ ማንም አይደለም። ስለዚህ የጌታ ኢየሱስ ክርስቶስ ስም የመጣው ከራሱ ከእግዚአብሔር ነው እና በእርግጥ ትርጉሙን በኋላ እንመለከታለን። አሁን እኔ እዚህ ጋር ወረድ ብዬ በብሉይ ኪዳን የሰዎችን ስም በተመለከተ እግዚአብሔር አስደናቂ ነገሮችን ሲያደርግ ታያላችሁ። እግዚአብሔር ስም ሲሰጥ ሲቀይር ታይቷል፣ በብሉይ ኪዳን ላይ። አሁን እዚህ የጠቀስኳቸው ሰዎች አሉ። ለምሳሌ አንዳንዶቻቸው አላስተዋላቸው ይሆናል። ዘፍጥረት መጽሐፍ ላይ የአብርሃም ስም የመጀመሪያ ስሙ አብራም ነበረ፣ አብርሃም የሚለው አልነበረበትም እና አብርሃም የሚለው ስም ትልቅ አባት ማለት ነው እግዚአብሔር ይህንን አብራም የሚለውን ሰው ስም ራሱን የሚያጎላውን ስም ምን አድርጎ ቀየረው? የብዙዎች አባት ብሎ አብርሃም ብሎ ቀየረው። ስለ ሳራ ደግሞ፣ ስለሚስቱ የመጀመሪያ ስሟ ሶራ ነበረ። ሶራ ማለት በድሮ ቋንቋ እዚህ መካከለኛ ምስራቅ እዚህ ኤፍራጥስና ጢግሮስ አካባቢ በነበረው ቋንቋ መሰረት ጨቅጫቃ ማለት እንደሆነ ነው የሚታወቀው። እና በኋላ እግዚአብሔር ምን ብሎ ቀይሯታል? ሳራ ብሎ ቀይሯታል። ሳራ ማለት ደግሞ ልዕልት ማለት እንደሆነ፣ የብዙዎች እናት እንደ ማለትም አይነት ትርጓሜ ሊኖረው የሚችል አይነት እንደሆነ ከመጽሐፍ ቅዱስ ጥናት ላይ እንረዳለን። ያዕቆብን ደግሞ ማሰብ ትችላላችሁ። ያዕቆብ የሚለው ስም አታ ላይ አጭበርባሪ እንደማለት ነው። እና በኋላ እግዚአብሔር ምን ብሎ ቀይሮታል? እስራኤል ብሎ ቀይሮታል። ምን ማለት ነው? ከእግዚአብሔር ጋር ታግሎ ያሸነፈ ወይም የእግዚአብሔር ልዑል የሚል አይነት ስም ቀይሮለት እንመለከታለን። እና እግዚአብሔር ስም መስጠት፣ ስም መቀየር ይችላል። አሁን እኛ እያንዳንዳችን ጌታ ኢየሱስ ክርስቶስን ከመቀበላችን በፊት አዎ ኃጢአተኞች ነበርን፣ በደለኞች ነበርን፣ ለእግዚአብሔር መንግስት ማንበቃ ነበርን? ግን በክርስቶስ ኢየሱስ በጌታችን በኩል እግዚአብሔር ሲቀይረን ስማችን ምን ብሎታል? ክርስቲያኖች የመንግስተ ሰማይ ወራሾች ብለው ቀይሮታል። አሁን እኛ በእውነት በጌታ በኢየሱስ ክርስቶስ ያመንንና ጌታ ኢየሱስ ክርስቶስ በህይወታችን ውስጥ ለውጥ ያደረገልን ሰዎች ስማችን የመንግስተ ሰማይ ወራሾች የአዲሱ መንግስት ወራሾች የእግዚአብሔር ህዝቦች ተብሎ ነው የሚታወቀው እና እግዚአብሔር አምላካችንን ስለዚህ ልናመሰግነው ይገባል ግን ሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ አሁንም አዲስ ኪዳን ላይ መጥቶ እግዚአብሔር ስም ሲሰጥ ታወታላችሁ አሁን ሉቃስ ወንጌል ምዕራፍ 1 ላይ የምናቀው ክፍል ኤልሳቤጥ እና ዘካሪያስ የሚባሉ በእድሜያቸው የገፉ ግን ቅዱሳን የሆኑ ሰዎች ያለ ንቅፋ የነበሩ ሰዎች ናቸው። ዘካሪያስ ካህን ነው። የክህነት አገልግሎት ተራ ሲደርሰው የእስራኤል ቤተ መቅደስ ውስጥ ገብቷል። የሰለሞን ቤተ መቅደስ እያጠነ እያመሰገነ ነው ያለው፣ መስዋዕት እያቀረበ ያለው መልአኩም ገብርኤል ተገለጠለት። እና ተገለጠለትና አነጋገረው ሚስትህ ኤልሳቤጥ በስተርጅኗ ወንድ ልጅ ትወልዳለች፣ እና ስሙን ደግሞ ኢየሱስ ትለዋለህ። እሱ በዛ በሚመጣው በሚገለጠው የእግዚአብሔር ነቢይ በኢየሱስ ክርስቶስ ፊት ይሄዳል ብሎ ተናገረው። እና ስሙን የሚወለደው ልጅ ማን ትለዋለህ? ኢየሱስ ዮሐንስ ትለዋለህ፣ የእግዚአብሔር ስጦታ ዮሐንስ የእግዚአብሔር አገልጋይ ትለዋለህ ብሎ መልአኩ እንደተናገረው ታያላችሁ። አያችሁ እግዚአብሔር በዓላማው በቅዱ በፈቃዱ ስምን ሲሰጥ ስምን ሲቀይር ታያላችሁ። እና ልክ በዚሁ ዓላማ መሰረት ነው የጌታ ኢየሱስ ክርስቶስ ስም ከእግዚአብሔር ዘንድ የተሰጠው። ቅድም የጠቀስኩት ዘጸአት ላይ ያለውን ነገር እዚ ጋር ጠቅስላችኋለሁ፣ ግን ከዛ በፊት በእነዚህ ሁሉ ስም አወጣጥና ስም ቅየራ ውስጥ ይህንን ነገር እግዚአብሔር ሲያደርግ ያደርግ የነበረው በማይሳሳት ጥበቡና በማይሳሳት ዓላማው መሰረት ነበረ። እግዚአብሔር ጥበበኛ ነው። እግዚአብሔር ሁሉን አዋቂ ነው። ሁሉን የሚመጣውን ነገር ከመጀመሪያው የሚያውቅ ነው። ከመጀመሪያው የመጨረሻውን የሚያውቅ አምላክ ነው። ስለዚህ በጥበቡ በአስደናቂ እውቀቱ በአስደናቂ ዓላማው መሰረት ይህንን ያደርጋል እና እዚህ ዘፀአት ምዕራፍ ሶስት ላይ ጅሆቫ የሚባለውን ስም ሲሰጥ ለራሱ እግዚአብሔር ሙሴን እንዲህ አለው ይላል። ማን ነው ማን ልበላቸው ስሙ ማን ነው የላከ የአብርሃም አምላክ ስሙ ማን ነው ቢሉኝ ማን ነው ላቸዋለሁ። ባለበት ጊዜ ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላቸዋለህ ብሎ ነው የተናገረው። ይሄ ያለና የሚኖር የሚለው ቃል በሂብሩ ቋንቋ፣ በእንግሊዝኛ ሲገልጡት ዘ ቴትራ ግራማተም ተብሎ ይታወቃል። ማለት አራቱ ፊደል አራት ፊደል ያለው ስም ማለት ነው። በሂብሩ ቋንቋ ዋይ ኤች ዋይ ኤች ነው ማለት ይህ ይህ ነው ማንበብ በቀጥታ ማንበብ አይቻልም በጥንቱ እና እንትን ቫውል ኢንሰርት አድርገውለት ነው በኋላ ጂሆቫ የሚል ስም የሆነው እና ያለና የሚኖር የሚል ነው ያልነበረበት ጊዜ አልነበረም የሌለበት ጊዜ የለም የማይኖርበት ጊዜ የለም ማለት ነው ታያላችሁ ያለ የሚኖር ነው እግዚአብሔር የነበረ ያለ የሚኖር ለዘላለም፣ ቀናት ጊዜያት የሚፈጥሩት አይደለም። እግዚአብሔር በሆነ ክስተት የተገኘ አይደለም። እግዚአብሔር ያለ ነው። በቃ አሁን ያለ ጥንት ያለ ለዘላለም የሚኖር አምላክ ነው። ይሄ ነው ስሙ እግዚአብሔር። እና ይህንን ስም ደግሞ የሰጠው እራሱ እግዚአብሔር ነው እና አሁን ይህንን ከተናገርኩ በኋላ ለድንግል ልጅ አሁን ድንግል ወንድ ልጅ ትወልዳለች፣ ስሙን ማን ትለዋለህ አለው ኢየሱስ ትለዋለህ ለዚህ ለድንግል ልጅ የተሰጠው ስያሜ ለጌታችን ለኢየሱስ ክርስቶስ በራሱ በእግዚአብሔር ነበረ እና ራሱ ጌታ ኢየሱስ፣ ወይም ራሱ እግዚአብሔር አብ፣ ራሱ ጌታ መንፈስ ቅዱስ ለጌታ ለኢየሱስ ስምን አወጣለት እና ሕዝቡን ከኃጢአታቸው ያድናቸዋልና ኢየሱስ ትለዋለህ። ስሙን ኢየሱስ ትለዋለህ። ይሄ ኢየሱስ የሚለው ስም አስደናቂ ስም ነው። በኋላ አንዳንድ ነገሮችን እናገራለሁ። እዚህ ሁለተኛው ነጥቤ ላይ ጌታ ኢየሱስ የመጣበትን ዓላማ ምድራዊ ህይወት የሰውን ስጋ የለበሰበትን ዓላማ እና በመስቀል ላይ ተሰቅሎ ያመጣውን ውጤት እና የመስቀል መሰቀል ፍፃሜን ሁሉ የሚያሳዩ ነገሮች አንድ ላይ እጭቅ ብለው የተያዙበት ስም ነው የጌታ ኢየሱስ ክርስቶስ ስም ምክንያቱም ህዝቡን ከኃጢአታቸው ያድናቸዋልና። እግዚአብሔር ይመስገን እና እንግዲህ እኔ አሁን በሚቀጥለው ነጥቤ ላይ ስመጣ እነዚህን ሁለቱን ስሞች፣ ሌላውን ስም አማኑኤል የሚለው ነው። እነዚህን ሁለቱን ስሞች በተናጠል አንድ ባንድ እሄድባቸዋለሁ እና የመጀመሪያው ነገር የምናገረው ኢየሱስ በሚለው ስም ላይ ነው። እንግዲህ አንደኛ ኢየሱስ ትለዋለህ ብሎ ነው ጌታ እግዚአብሔር የተናገረው ዮሴፍ፣ ልጅ ይወለዳል፣ ይሄ የሚወለደው ልጅ ስሙ ኢየሱስ ይባላል። እና ኢየሱስ በሚባለው ስም ውስጥ የህፃኑ አገልግሎትና ባህሪ በግልጽ ተዘርዝሮ ነው የምንመለከተው። የድንግል ልጅ ምን ሆኖ ነው የመጣው? የዓለም አዳኝ እንዲሆን ተደርጎ ነው የመጣው። የራሱን ህዝብ ማዳን እንዲችል ተደርጎ ነው የመጣው። እግዚአብሔር ይመስገን። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ስም የተሰጠበትን ምክንያት ስትመለከቱ እሱ የመጣው ለማዳን ነው። ማንን ለማዳን ነው? የራሱን ህዝብ ለማዳን ነው። የራሱን ህዝብ እግዚአብሔር ቀድሞ ሊያድናቸው የወሰናቸውን ህዝቡን ለማዳን ነው የመጣው ግን ህዝቡን ለማዳን ሲመጣ የሚያድንበትን ሁኔታና አጠቃላይ የሚድኑበትን ምክንያት እግዚአብሔር እዚህ ጋር ሲናገር ታያላችሁ። አሁን በዚህ በሦስተኛው ወይም በአራተኛው መስመር ላይ ኢየሱስ የሚለው ቃል ህዝቡን ከኃጢአት ያድናል የሚል ትርጉም ነው ያለው እና ማለትም ምንድን ነው እርሱ አዳኝ ነው ከኃጢአት አዳኝ ማለት ነው። ነፃ አውጪ ይሆናል ማለት ነው። ምክንያቱም ምንድን ነው የሚለው ነገር ጋር ስመጣ አሁን አንድ ነገር ብነግራችሁ ጥሩ ነው። ኃጢአት የሚባለው ነገር በሰዎች ህይወት ከተወለድንበት ጀምሮ የተጣበቀብን ነገር ነው። ተፈጥሯችን ነው ኃጢአት። ባህሪያችን ነው ኃጢአት። በኃጢአት ውስጥ ሰዎች በአስጨናቂ ግዛቱና ቁጥጥር ስር ነው ያሉት ማንኛውም ሰው ነጭ ሁን ጥቁር፣ የተማረ ያልተማረ፣ ሀብታም ደሃ፣ ሴት ወንድ፣ ህፃን አዋቂ፣ ጠቅላላ የሰው ልጅ በሙሉ በኃጢአት እስራት ውስጥ በባርነት ውስጥ ነው ያለው እና ኃጢአት ገዣችን ነው። ኃጢአት እንደ ቅኝ ገዣችን ነው፣ ተቆጣጠሪያችን ነው። የማንፈልገውን የማንወደውን ነገር የሚያሰራን ነገር ነው። አሁን ይህም በተመለከተ እዚህ ከጠቀስኳቸው ሀሳቦች ወጣ ብዬ ሮሜ ምዕራፍ ሰባት ላይ አንድ ቃል ባነብላችሁ ጥሩ ነው አሁን ሮሜ ምዕራፍ ሰባት ሐዋርያው ጳውሎስ የጻፈው ክፍል ነው በጣም የሚያስገርም ነገር ተገልጦ በዚህ በሮሜ ምዕራፍ ሰባት ላይ ትመለከታላችሁ ምን ይላል መሰላችሁ ከቁጥር 13 ጀምሮ እንግዲህ በጎ የሆነው ነገር ለእኔ ሞት ሆነብኝን አይደለም ይልና፣ ነገር ግን ኃጢአት ሆነ ኃጢአትም በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአትም እንዲሆን ይገለጥ ዘንድ በጎ በሆነው ነገር ለእኔ ሞትን ይሰራ ነበር ብሎ ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሸጥሁ የስጋ ነኝ። የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እሱን አላደርገውም። የማልወደውን ግን የማደርግ ከሆኑ ሕግ መልካም እንደሆነ እመሰክራለሁ ብሎ እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ ብሎ በእኔ ማለትም በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውም የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ። ታያላችሁ፣ ኃጢአት የሚባለው ነገር በእኔ ውስጥ ነው የሚኖረው። ስለዚህ በእኔ ውስጥ ከተወለድኩ ጀምሮ ስላለ ሁለት ነገሮችን ተቃርነው ነው በህይወቴ ውስጥ እንዳይ ነው የሚያደርገኝ ነው ያለው። አሁን የምወደው ነገር አለ። አንድ የምወደው ነገር፣ ጥሩ የሆነ ነገር፣ ደስ የሚያሰኝ ነገር፣ ሰዎችን ሁሉ የሚያስደስት ነገር አለ እዚህ ጋር ግን ይህንን የምወደውን ሰዎችን የሚያስደስተውን እግዚአብሔርንም የሚያስደስተውን ነገር ማድረግ አልችልም። እዚ ጋር ደግሞ የማልወደው ነገር አለ እምጠላው ጥሩ ያልሆነ ሰዎች የማይወዱት እኔም የማልወደው እግዚአብሔርም የማይወደው ለእኔም ጥሩ ያልሆነ ነገር አለ። እዚ ጋር ግን ይህንን የማልወደውን ነገር አደርገዋለሁ። ተመልከቱ፣ ይሄ በጣም አስጨናቂ ነገር አይደለም? የማልወደውን ነገር የማደርግ ከሆኑ የምወደውን ነገር የማላደርግ ከሆኑ ይህንን ማን ነው የሚያደርገው? የሚል ጥያቄ አመጣ ጳውሎስ። ማን ነው የሚያደርገው? የማልወደውን ማደርግ ከሆኑ የምወደውን ማላደርግ ከሆኑሁ እኔ ነኝ የማደርገው? የሚል ጥያቄ የጠየቀና አይ እኔ አገኘሁት። እኔ አይደለውም የማደርገው ያንን የሚያስደርገኝ አንድ ኃይል አለ። ያ ማን ነው? ኃጢአት ነው ብሎን የተናገረው ኃጢአት የምንወደውን ነገር እንዳናደርገው የማንወደውን ነገር እንድናደርገው የሚያደርግ ኃይል ነው። ታያላችሁ ስለዚህ ከዚህ መቼም መቼም ከዚህ ከኃጢአት ኃይል ከኃጢአት እስራት ከኃጢአት ጉልበት የማንወደውን ነገር ከሚያስደርግ እርግማን ልበለው እርግማን፣ መጥፎ ነገር የሚያድን ምንም ነገር የለም። ተመልከቱ፣ እዚ ጋ አንድ ነገር ጽፍ ያለው ምን የሚል ነገር ጽፍ ያለው ህዝቡ በኃጢአት እስራትና በኃጢአት ጌትነት ስልጣን ስር ነው ያለው። ልክ የሚወደውን ማድረግ አቅቶት የማይወደውን ነገር እያደረገ ነው ያለው እና እኔ እዚህ ጋር የተናገርኩት ሰዎች ድህነት ውስጥ ቢገቡ ከድህነት በገንዘብ ነፃ ማውጣት ይቻላል። ገንዘብ ድሃ ለሆኑ ሰዎች አምስት መቶ ሺ ብር ምናምን ብንሰጣቸው አትሊስት ከድህነት ይወጣሉ። የትምህርት ማጣት ቢያስቸግራቸው ትምህርት ቤት ውስጥ አስገብተን እንዲማሩ እናደርጋለን። የስልጣኔ ችግር ቢያጋጥማቸው ስልጣኔ እንዴት እንደሚገኝ ልንነግራቸውና ከአልሰለጠነ ህይወት ወደ ስልጣኔ ልናመጣቸው እንችላለን። እራቆታቸውም ቢሆኑ ልብስ አልብሰን ልንሸፍናቸው እንችላለን። ለሁሉ ነገር መፍትሄ አለው። ለኃጢአት ግን ምድራዊና ሰዋዊ መፍትሄ የለው። ታያላችሁ። አሁን ይሄ ነው እግዚአብሔርን ኢየሱስ ክርስቶስን የሰዎች ልጆች አዳኝ ከኃጢአታቸው ለማዳን የሚችል አድርጎ እንዲመጣ ያስደረገው ነገር ይሄ ነው። ኃጢአት ማንም ሰው ሊያድነው የሚችል ነገር አይደለም። ኃጢአት የሁላችንም ችግር ነው። ከኃጢአት ነጻ ለማውጣት የሚረዳ ማንም ምንም የትም ሊገኝ አይችልም። ስለዚህ እኔ አሁንም እንደዚህ ብዬ ያለው እዚህ ስላይዱ ላይ የሰው ልጆች ከፍተኛና መሰረታዊ ችግራቸው የችግራቸው ሁሉ መሰረታዊ ጥልቅ ችግር ኃጢአት ብቻ ነው። ኃጢአት አስጨናቂ ነው። ሐዋርያው ቅዱስ ጳውሎስ ነው ጥሩ አድርጎ የገለጠው፣ የማልወደውን የሚያስደርግ የምወደውን እንዳላደርግ እጄን እና ግሬን አይምሮዬን የሚያስር ኃጢአት ነው። ስለዚህ ኃጢአት ሰዎችን ከእግዚአብሔር ለይቷቸዋል። ኃጢአት ሰዎችን ከሰዎች ለይቷቸዋል። ኃጢአት ሰዎችን ከሰላም ለይቷቸዋል፣ ከደስታ ለይቷቸዋል፣ ከእረፍት ለይቷቸዋል። ኃጢአት በሰው ላይ ያላመጣው ተጽዕኖ የለም በቃ ትዳር አፍርሷል። ሀጢያት ሰዎች የማይጠበቅ ወንጀል እንዲሰሩ አድርጓቸዋል። ሀጢያት በቅርቡ ትዚላቸዋል አላባማ የሚባለው ስቴት ውስጥ የስቴት ምንድን የኮንግረስ አባል ነው የሴኔት አባል ምርጫ ነበረ እና ምርጫው ያልተጠበቀ ውጤት ነው ያመጣው። ያልተጠበቀ ውጤት ያመጣው በምን ምክንያት ነው? በኃጢአት ምክንያት ነው። የሪፐብሊካን ተወዳዳሪ የነበረው ሰውዬ ገና ከሰላሳ 30 ዓመቱ ጀምሮ ሴቶችን በመነካካት ልክፍት ውስጥ ነው የወደቀው። ስለዚህ እየተነሱ ሴቶች ረኔንም እንደዚህ አድርጎኛል፣ ረኔንም እንደዚህ አድርጎኛል ማለት ጀመሩ እና ከክብሩ ወረደ፣ ከምርጫ ወረደ። ሰዎች ሁሉ ይህን ሰው መምረጥ የለብንም አሉ። አለም እንኳን በኃጢአት አዘቅት ውስጥ ተዘፍቃ እያለች ኃጢአትን ሪኮመንድ አታደርግም ኃጢአት እጅግ በጣም አስጨናቂ ነገር ነው። ሰውን ከክብር፣ ሰውን ከደስታ፣ ሰውን ከሰላም፣ ሰውን ከእረፍት፣ ሰውን ከእርካታ የሚለይ ነገር ነው። ኃጢአት የሰው ሁሉ ጉስቁልናና የሰው ሁሉ ችግር መሰረት ነው። ከኃጢአት ነፃ የሚያወጣ ሃይማኖት የለም። ይገርማችኋል። ከኃጢአት ነፃ የሚያወጣ ተቋም የለም ምድራዊ። ከኃጢአት ነፃ የሚያወጣ ፍልስፍና፣ የሰው ጥበብ የለም። ምክንያቱም ኃጢአት በውስጣችን ያለና ከዲኤንኤ አችን ጋራ የተሳሰረ ነገር ነው። ለዚህ ነው እግዚአብሔር ጌታ ኢየሱስ ክርስቶስን ስሙን ኢየሱስ ትለዋለህ። ምክንያቱም ህዝቡን ከኃጢአታቸው ምን ያደርጋቸዋል? ያድናቸዋል። ይህንን ፓራዶክስ በውስጣችን ያለውን የተምታታ ነገር ሊያነሳ፣ ሊያስለቅቀን ነፃ ሊያወጣን የሚችል መድኃኒት ጌታ ኢየሱስ ክርስቶስ ብቻ ነው በኢትዮጵያ ውስጥ ጌታ ኢየሱስ ክርስቶስን የኦርቶዶክስ አማኞች ጥሩ አድርገው ስም ሰጥተውታል። ምን ብለውታል? መድኃኒ አለም ብለውታል። የዓለም ምንድን ነው መድኃኒት ነው። ጌታ ኢየሱስ የኃጢአት መድኃኒት ነው። እሱ ብቻ ነው መድኃኒት፣ እሱ ብቻ ነው መፍትሄ። ያለ እሱ መድኃኒትና ያለ እሱ መፍትሄ የለም። በሁለተኛ ነጥቤ ላይ እዚሁ የምናገረው ስሙን ኢየሱስ ትለዋለህ የሚለው ላይ አንዳንድ ሰዎች እኔ ትንሽ አንዳንድ ነገሮችን እንዲሰርጽ በአይምሯችን ማድረግ እፈልጋለሁ። አንዳንድ ሰዎች የሰዎች ችግር የሚመስላቸው የሚያደርጉት ነገር ነው። ይህንን በደንብ እንድታዳምጡኝ ይፈልጋሉ። ለምሳሌ ማጨስ፣ መጠጣት፣ ማመንዘር የሰዎች ችግር ይመስላቸዋል። አዎ ችግር ነው። ግን እነዚህ ሁሉ ነገሮች የችግሩ ሲምፕተሞች ናቸው፣ ምልክቶች ናቸው እንጂ ራሱ ችግሩ አይደሉም። ለምሳሌ ራስ ምታት ቢያመን ራስ ምታት ያንድ የሆነ ችግር መነሻ ሲምፕተም ነው ይባላል። ውስጣችን አንዳንድ ሰዎች ሲርባቸው ራሳቸውን ያማቸዋል። ጨጓራቸውን ሲያማቸው ራሳቸውን ያማቸዋል። አይናቸውን ሲያማቸው ራሳቸውን ያማቸዋል። እና ራስ ምታቱ ወይም ራስ ህመሙ ነሰሰሪሊ ራስ ስለታመመ አይደለም፣ ግን ከሆነ ነገር ጋር የተያያዘ ነው ማለት ነው እና እነዚህ ማጨሱ፣ መጠጣቱ፣ ማመንዘሩ አሁን እንደዚህ ዝቅጠት ውስጥ መግባቱ ከኃጢአት የመነጨ ነገር እንደሆነ ነው። እና ሲምፕተሙ አይደለም ችግሩ ኃጢአት ነው። ለዚህ ነው እግዚአብሔር ለሲምፕተሙ መፍትሄ አይደለም እየፈለገ ያለው ለመሰረታዊ ችግሩ ነው እግዚአብሔር መፍትሄ እየፈለገ ያለው። ኃጢአት በመጀመሪያ ሊወገድ ኃጢአት መልስ ሊያገኝ ኃጢአት ከውስጣችን ሊነቀል ኃጢአታችን ይቅር ሊባል ይገባል። ስለዚህ ጌታችን ኢየሱስ ክርስቶስ ሕዝቡን ከኃጢአታቸው ያድናቸዋል እና ስሙን ኢየሱስ ትለዋለህ። ኢየሱስ ክርስቶስ የሚለው ስም ከኃጢአት አዳኝ ማለት እንደሆነ እንድናውቅ ነው። ቃል በቃል ጌታ እዚህ ጋር እየተናገረ ያለው ከኃጢአታቸው ውስጥ ከጥልቅ ችግራቸው ውስጥ ከምልክቱን ስራውና፣ ተጽዕኖውን የዘላለም ውጤቱን ሁሉ አንድ ላይ በተጠቃለለ መልኩ ሊያስወግድ የሚችል መፍትሄና መድኃኒት ኪኒኑ ጌታ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ የመጣው ከኃጢአት ሊያድነን ነው። ይሄንን ትልቅ ስራ በሱ ስም ውስጥ እንዲደረግ መታቀዱ ታላቅ ጠቃሚ ነገር ነው። የጌታ ቃል የሚነግረን የእሱ ስም ለዚህ የተቀባ ለዚህ የተመደበ ለዚህ የተሰጠ ነው። አዳኝ ማለት ነው። በእርግጥ ይሄ ኢየሱስ የሚለው ስም በጌታ ኢየሱስ በተወለደበትና ስሙ በተሰጠበት አካባቢ ሌሎች ሰዎችም ስም ተሰጥቷቸው እንደነበረ በእርግጥ በብሉይ ኪዳን ውስጥ ኢያሱ የሚለው ስም አዳኝ ማለት እንደሆነ ይታወቃል እና ተመሳሳይ ትርጓሚ ያለው ነው። ግን እነዚህ ሌሎች አዳኞች በሙሉ በሆነ ነገር ላይ ተመስርተው የሚያድኑ ነበሩ። ለምሳሌ እያሱም ብታዩ ህዝቡ ከነአን ሄዶ ከነአንን እንዲወርስ የጦር አዝማች ሆኖ የተሰጠ ሰው ነው እንጂ ኃጢአትን ለማዳን የተሾመ አይደለም። ጌታ ኢየሱስ ግን ከኃጢአት ለማዳን የተሾመና ስሙ ከኃጢአት አዳኝ የሚል ስም ነው ያለው። እግዚአብሔር ይመስገን እና ማቴዎስ ወንጌል ላይ እዚህ ትንሽ ጥቅሶችን ጠቅሻለሁኝ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል፣ ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም የሚል ጥቅስ ታያላችሁ። ጌታ ኢየሱስ ነፍሱን ለብዙዎች የኃጢአት ስሬት፣ የኃጢአት ከኃጢአት መቤዠት፣ ከኃጢአት መዳን፣ ከኃጢአት ነፃ መውጣት ሊሰጥ ነው የመጣው። ለዚህ ነው ስሙ ኢየሱስ የተባለው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19 ላይ ሌላው ያነሳው ጥቅስ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ጌታ ኢየሱስ ክርስቶስ ከኃጢአታችን ለማንጻት ከአባቶቻችን እንደወረስ ነው። በከንቱ ኑሮ የሚያልፍ ብርና ወርቅ ሳይሆን ክቡር ደሙን አፍስሶ ከኃጢአታችን ነፃ ሊያወጣን ደሙን እንዳፈሰሰ፣ ቲቶ ምዕራፍ 2 ቁጥር 14 ላይ መድኃኒታችንም ማለት አዳኛችን ኢየሱስ ክርስቶስ ማለት ነው። ከአመፅ ሁሉ እንዲቤዥን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነፃ ነፍሱን ለእኛ ሰጥቷል። እነዚህ ሁሉ ነገሮች የሚያሳዩት ጌታችን ኢየሱስ ክርስቶስ ሰዎችን

ይሄንን ስም እንደተሰጠው ልናስተውል ያስፈልጋል። በሁለተኛ ደረጃ ሌላው የማስከትለው ትንቢትን ለመፈጸም ነው። ሁለተኛው ስም የተሰጠው አሁን ቁጥር 23ን እንደገና አነብላችኋለሁ እንደዚህ ይላል፣ በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው ይላል። እነዚህ ሁለት ስሞች ናቸው። እዚህ እንግዲህ ለጌታ ለኢየሱስ የተሰጠው እና ቁጥር 22ና 23 ላይ ቁጥር 21 ላይ ስሙን ማን ትለዋለህ? ኢየሱስ ትለዋለህ። ቁጥር 22 ላይ ይሄ ደግሞ የትንቢት ፍጻሜ ነው ብሎ ነው አሁን የጌታ ቃል የሚያስቀምጠው። በነቢይ ከጌታ ዘንድ በእርግጥ ይህንን የተናገረው ነቢይ ኢሳያስ ነው። ኢሳያስ ምዕራፍ 7 ቁጥር 14 ላይ ነው የተጻፈው። ኢሳያስ ሰባት ቁጥር 14 ላይ እስራኤላውያን በጣም አስጨናቂ ሁኔታ ውስጥ በነበሩበት ጊዜ እግዚአብሔር በነቢዩ በኩል በጊዜው ለነበረው ንጉስ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ ተናግሮ ነበረ እና ያንን ትንቢት ነው እዚህ ጋ የእግዚአብሔር ቃል ጠቅሶ ድንግል ትጸንሳለች ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው ተብሎ ተተርጉሟል። እንግዲህ ታያላችሁ፣ የጌታ ኢየሱስ ክርስቶስ ሁለተኛው ስም ማን ነው? አማኑኤል ነው። አማኑኤል የሚል ስም ሰምታችሁ ታውቃላችሁ? አማኑኤል ማለት ምን ማለት ነው? እግዚአብሔር ከማን ጋር ማለት ነው? ከእኛ ጋር ከእኔ ጋር ማለት ነው። ምን ለማለት ነው አሁን የተፈለገው? ተመልከቱ፣ ነገሮች በቅደም ተከተል ነው የተገለጡት። ኢየሱስ ትለዋለ ስሙን ህዝቡን ከኃጢአታቸው ያድናቸዋል። ኃጢአት ዘርዘር አድርግ ያለው ቅድም ምን እንደሚያስደርገን፣ እኛ ምን እንደሚያደርገን፣ ምን እንደሚያስደርገን እና አንዱ ትልቁ ነገር ኃጢአት በሰዎች ህይወት ውስጥ ያደረገውና የሚያስደርገው ነገር ሰዎችን መቶ በመቶ ከእግዚአብሔር መለየት ነው። ኃጢአት እኛን ከእግዚአብሔር ይለየናል። ኃጢአት ከእግዚአብሔር ለይቶን ከእግዚአብሔር ርቀን እግዚአብሔር የሚባለው አምላክ የእኛ ጠላት እኛ የእሱ ጠላቶች ሆነን እንድንቀመጥ የሚያደርግ ነገር ነው። እንግዲህ ጌታ ኢየሱስ ክርስቶስ እኛን ከኃጢአታችን ሲያድነን አንድና የመጀመሪያ ዋናው ነገር ምንድን ነው የሚሆንልን? እኛ ተጣልተን ከነበርነው ከእግዚአብሔር ጋር ምን እንሆናለን? እንታረቃለን። ስለዚህ እግዚአብሔር ከማን ጋር ይሆናል? ከእኛ ጋር። ያልነበረው እግዚአብሔር አሁን ከማን ጋር ይሆናል? ከእኛ ጋር ይሆናል። እና ጌታ ኢየሱስ ክርስቶስ እኛን ከእግዚአብሔር ጋር ኃጢአታችንን አርቆ ለኃጢአታችን መስዋዕት ከፍሎ ከኃጢአታችን አድኖን ከእግዚአብሔር ጋር ያስታርቀንና እኛ የማን ልጆች እንሆናለን? የእግዚአብሔር ልጆች፣ የእግዚአብሔር ሕዝብ እንሆናለን። እግዚአብሔር በግልጽ እና በአደባባይ አባታችን ይሆንልናል። ለዚህ ነው ባለፈው ሳምንት ገላትያ ላይ ያለውን ቁጥር አራት ምዕራፍ አራት ቁጥር ስድስትን ጠቀስ ያደረግኩት። ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። አሁን ከኃጢአታችን ስንድን እግዚአብሔር ጋር እንታረቅና ከእግዚአብሔር ጋር በመታረቃችን ወደ ልባችን ውስጥ ምን ይላካል? አባ አባት ብለን እግዚአብሔርን የምንጠራበት የልጅነት መንፈስ ይላክልናል። ከእግዚአብሔር ጋራ እንቀራረባለን። ከእግዚአብሔር ጋራ አንድ ላይ እንሆናለን። ስለዚህ እኛን ከእግዚአብሔር ለይቶን የነበረው አርቆን የነበረው ያ ጨለማ ኃጢአት፣ እርኩሰት ውስጥ የሰጠን ኃጢአት፣ የእግዚአብሔር ቁጣ በላያችን ላይ እንዲመጣ አድርጎ የነበረ ኃጢአት ከውስጣችን ሲወገድ አሁን እግዚአብሔር ከኛ ጋር ይሆናል። ጌታ ኢየሱስ ክርስቶስ የተሰጠው ስም አማኑኤል እግዚአብሔር ከማ ጋር ከእኛ ጋር የሚል ነው። ክብር ለእግዚአብሔር ይሁን። ስለዚህ እኔ አንዳንድ ነገሮችን እናገራለሁ። እግዚአብሔር ከእኛ ጋር ሲሆን ማለት ነው። በአማኑኤል በክርስቶስ ኢየሱስ ከእኛ ጋር ሲሆን፣ እግዚአብሔር ከእኛ ጋራ ሲታረቅ፣ እግዚአብሔር ምን ይሆንልናል መሰላችሁ? ጠላታችን ዲያብሎስ እንደ ፈለገው ሊጫወትብን አይችልም ማለት ነው። አንዳንድ ሰዎች በሰዎች መካከል እየኖሩ በቤተሰብ መካከል እየኖሩ በብዙ ሰዎች መካከል እየተመለሱ በብቸኝነት በጣም እንደሚሰቃዩ ይታወቃል። ሎንሊነስ የሚባል በሽታ አለ፣ ብቸኝነት የሚባል በሽታ። ከእግዚአብሔር ጋር ስንታረቅ ብቸኝነት የሚባል በሽታ አይኖርብንም። ያ በሽታ ከውስጣችን ጥርግ ብሎ ይወጣል። እግዚአብሔር ከኛ ጋር ይሆናል። ሰላማችን ይመለሳል። የሚያስፈራን፣ የሚያስደነግጠን፣ የሚያስጨንቀን ነገር ሁሉ ከውስጣችን ይነቀላል። ምክንያቱም እግዚአብሔር ከማን ጋር ይሆናል? ከእኛ ጋር ይሆናል። እግዚአብሔር ይጠብቀናል። እግዚአብሔር የሚባለው አምላክ ይመራናል። እግዚአብሔር ይባርከናል። እግዚአብሔር ያከብረናል። እግዚአብሔር ጸሎታችንን ይሰማል። እግዚአብሔር ይመስገን። እንግዲህ በእንደዚህ አይነት መንገድ እግዚአብሔር አምላካችን ሊመራን ስለፈለገ ማንም ሊያደርግልን የማይችለውን ነገር በማን በኩል አደረገው? ከድንግል በተወለደው በጌታችን በኢየሱስ ክርስቶስ በኩል አደረገው። እነዚህ ሁለት ስሞች በጣም ወሳኝ ናቸው ከኃጢአታችን ለመዳን ደሞም እግዚአብሔር ከኛ ጋር እንዲሆንልን ለማድረግ ስሙን ማን ትለዋለ ኢየሱስ ትለዋለ ለምን ህዝቡን ከኃጢአታቸው ያድናቸዋልና አዳኝ ነው ነጻ አውጭ ነው ከዛ በኋላ በአዳኝነቱና በነጻ አውጭነቱ ያዳናቸው ሰዎች ኢሚዲየትሊ ማን ፊት ይገባሉ እግዚአብሔር ህሉና ፊት ይቀርባሉ ስለዚህ አማኑኤል ትለዋለ አማኑኤል እግዚአብሔር ከማን ጋር ከኛ ጋር ከኛ ጋር እግዚአብሔር ሰይጣን ከኛ ጋር ሊሆን አይችልም። ኃጢአት ከኛ ጋር ሊሆን አይችልም። በክርስቶስ ኢየሱስ በኩል ከዳነን እግዚአብሔር ከኛ ጋር ይሆናል። ጥያቄያችን ይመለሳል። ሰላማችን ይመለሳል። ረፍታችን ብዙ ይሆናል። ደስታችን አያልቅም። ክብር ሁሉ ለእግዚአብሔር ይሁን። ይህንን እውነት ነው እግዚአብሔር በጌታ በኢየሱስ ሁለት ስሞች በኩል በውስጣችን እንዲሆን ያደረገው። ከዚህ በመቀጠል እኔ የመጨረሻ ነጥብ ያልኩት የስሙ መገለጥ ምን ለውጥ አመጣ በሚል ነጥብ ላይ ነው የምናገረው። ይሄ የማጠቃለያ ነጥብ ላይ የሚወስደኝ ነው። ተመልከቱ ጌታ ኢየሱስ ክርስቶስ እንደዚህ በተወለደበት ጊዜ ዮሴፍ የነበረበትን ኮንፊውዥን የአይምሮ መምታታት ነግራቸዋለሁ። ማርያም የተረጋጋ ነገር ነው ያላት። የጸነሰችው በምን መልክ እንደጸነሰችው ታውቃለች። እና የጌታ ባሪያ አለችው ለመልአኩ ለገብርኤል እንደ ቃል ይሁንልኝ ብላ ነገሩን ሁሉ ተቀብላለች። ለዮሴፍ እንግዳ ነው አስጨናቂ ነው እና አሁን ነገሩ በህልም ከተገለጠለት በኋላ ነገሩ የእግዚአብሔር ዓላማና የእግዚአብሔር እቅድ መሆኑን ከተረዳ በኋላ እኔ ዮሴፍ በጣም ደስተኛ ሰው እንደሆነ አስባለሁ። አሁን የስሙ መገለጥ እና አጠቃላይ ሁኔታው ምን ለውጥ አመጣ የሚለው ጋር የዮሴፍና የማርያም አጠቃላይ ሁኔታ ተለውጧል። አዎ ዮሴፍ ማርያምን ወደ ራሱ ወስዷታል። የእግዚአብሔር ፈቃድ የእግዚአብሔር ሐሳብ እንደሆነ ተቀብለዋል። ጥያቄዎቻቸው ተመልሶላቸዋል በተለይ ዮሴፍ በዚህ መገለጥ ሊመጣ ያለውን ነገር ሁሉ ለመቀበልም ወስነዋል። በጣም የሚገርም ነው። አንዳንድ ጊዜ እኛ በክርስትና እምነት ውስጥ ያየነው ነገር ነው። የእግዚአብሔርን እውነት ስንቀበልና በእግዚአብሔር እውነት ስንቆም የሚያጋጥሙን አንዳንድ ከባድ ፈተናዎች ሊኖሩ ይችላሉ ግን የእግዚአብሔር መገለጥ ሁሉ ጊዜ ከኛ ጋር ስለሚሆን ፈተናዎችና ውጣ ውረዶችን በደስታ እንቀበላቸዋለን። አሁን እነ ዮሴፍ ያጋጠማቸውን ነገር እዚ ጋር በነጥብ በነጥብ አስቀምጫቸዋለሁ። ወደ ቤተልሔም ሄደዋል። ድንግል ማርያም የምትወልደው ቤተልሔም ነበር። ሁኔታዎች ተመቻቹና ቤተልሔም ሄዱ። የሚኖሩት ከቤተልሔም ውጭ ነው ይኖሩ የነበረው እና ገሊላ አካባቢ ነው ይኖሩ የነበረው እና በዛን ዘመን ልክ ልትወልድ አካባቢ የሮሙ ንጉስ ኦገስቶስ ቄሳር የሚባለው እንትን አወጣ፣ አዋጅ አወጣ። እስራኤላዊ የሆነ በሙሉ በየትውልድ ሀገሩ ሄዶ ግብር መክፈል አለበት ተመዝግቦ የሚል አዋጅ ወጣ። ስለዚህ በዛን ጊዜ ይህንን አዋጅ እምቢ ብለው ተቃውሞ መቅረት አይችሉም እና ወደ ቤተልሔም ልትወልድ የደረሰችው ሴት ጉዞ ማድረግ ነበረባቸው። ግን ይገርማቸዋል ይሄ አዋጁ መውጣቱ እና የነሱ ቤተልሔም መሄድ በቀጥታ የትንቢት ሁሉ ፍጻሜ ነበር። ሚኪያስ ምዕራፍ አምስት ላይ አንቺ ቤተልሔም ኤፍራታ ከይሁዳ ገዢዎች በሙሉ አንቺ አታንሽም ከአወጣጡ ከቀድሞ ጀምሮ የነበረ መስፍን ከአንቺ ይወጣልኛል ተብሎ ትንቢት ተነግሯል። አሁን ማቴዎስ ወንጌል ምዕራፍ ሁለት ላይ እራሱ እዚህ ብትመጡ እነዛ ሰባ ሰገል የሚቀጥለው ሳምንት ጥቂት እንመለከተዋለን። ሰባ ሰገል የሚባሉት ሰዎች ኮከቡን አይተው ወደ ቤተልሄም ከመምጣት በፊት ኢየሩሳሌም ከተማ መጡና ሕፃኑ የተወለደው የት ነው ብለው ሲጠይቁ ሄሮድስ የእስራኤልን ካህናት ሰብስቦ ንጉሥ ይወለዳል የሚባለው የት ነው ብሎ ሲጠይቃቸው ቤተልሄም የፍራታ ነው ተብሎ የተጠቀሰው አንቺ ቤተልሄም የይሁዳ ምድር የሚባለው ሚኪያስ ላይ ተጽፏል፣ በነቢይ እንደዚህ ተብሎ ተጽፏል ብለው መልሰውለን ነበር እና ልክ ነው ትንቢቱ አንድም ሳይቀር ተፈጽሟል። እና ጌታ ኢየሱስ ክርስቶስ በቤተ ልሄም ከተማ እንዲወለድ ወደዛ ይዘው መሄድ ነበረባቸው። ከዛ በኋላ እንደገና በህልም ለዮሴፍ እግዚአብሔር ተገልጦለት ወደ ግብፅ ልጁን ይዘው ሸሽተዋል። እንደገና በህልም ተገልጦለት ወደ ናዝሬት መጥተዋል። እነዚህን ነገሮች ሁሉ ያደርጉ የነበረው በነገር ሁሉ እየተደነቁ እና በመጽናት ነበረ እና የእግዚአብሔር መገለጥ ወደኛ ሲመጣ እግዚአብሔርን በትክክልና በእውነት ዋጋ እየከፈልን እንድንከተለው የሚያደርግ ነው እና የስሙ መገለጥ እንደዚህ አይነት አስደናቂ ራዲካል የሆነ ለውጥ ለእግዚአብሔር ፈቃድ የሚታዘዙ ዮሴፍና ማርያም እንዲሆኑ አድርጓቸዋል። እና በሁለተኛ ደረጃ እዚህ ጋር ያስቀመጥኩት ነገር አለ። ብዙ ሚሊዮኖች በጌታ ስምና ስራ ተለውጠዋል። ይሄ ስሙ ኢየሱስ ትለዋለ፣ ህዝቡን ከኃጢአታቸው ያድናቸዋልና የሚለውን የስሙን አዳኝነት ተቀብለው ከኃጢአት በሽታ ብዙ ሚሊዮን ሰዎች ተፈውሰዋል። ብቸኝነታቸውን ረስተዋል። የመንግስተ ሰማይ ወራሾች ሆነዋል። በጣም ብዙ ሰዎች ከኃጢአት አገልጋይነት ከሰይጣን እስ እስ እስረኛነት ከሰይጣን ሰንሰለት በጌታ ኃይልና በጌታ በኢየሱስ ክርስቶስ ስም ሥልጣን ነፃ ወጥተዋል። የቅዱስ እግዚአብሔር አገልጋዮች ሆነዋል ብዙ ሚሊዮኖች እኛም እኛም በክርስቶስ ስም ድነን መለወጥ እንችላለን ማለት ነው። በጣም ብዙ ሚሊየን ምስክሮች ካሉልን እኛም ወደ ጌታ ወደ ኢየሱስ ክርስቶስ መተን የጌታ የኢየሱስ ክርስቶስን የስም አዳኝነት እግዚአብሔር ከእኛ ጋር ነው የሚለውን አማኑኤልነት በሕይወታችን ልንለማመደውና ልንኖርበት እንችላለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 10 ቁጥር 12 እስከ 13 ላይ እንደዚህ ብሎ የተናገረው በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው የጌታን ስም የሚጠራ ሁሉ ምን ያደርጋል ይድናልና ታያላችሁ ይህንን አዳኝ የተባለውን ስም የጌታ የኢየሱስ ክርስቶስን ስም አንዱ ጌታ የሁሉ ጌታ ነው በአይሁዳዊና በግሪክ በሴትና በወንድ በተማረ ባልተማረ በነጭ በጥቁር ልዩነት የለም። አንዱን ጌታ ጌታ ኢየሱስን የሚጠራ ሁሉ ምን ይሆናል? ይድናል። ለዚህ ነው ጌታ ኢየሱስ ክርስቶስ የተሰጠው ሐዋርያ ሥራ ምዕራፍ አራት ቁጥር አስራ ሁለት ላይ አሁንም በሐዋርያ ሥራ መጽሐፍ ላይ ሲነገር መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ከሰማይ በታች ሰዎች ሁሉ ጠርተውት ወደሱ መጥተው በሱ በኩል ቀርበው እንዲድኑበት የተሰጠ ስም አንድ ስም ብቻ ነው። ያም ስም የማን ስም ነው? የጌታ የኢየሱስ ክርስቶስ ስም ነው። በክርስቶስ ስም ከእግዚአብሔር ጋር ለመሆን እንድንችል እግዚአብሔር ቃል ገብቶልናል። በክርስቶስ ሰው መሆን እግዚአብሔር ታላቅ ተስፋን እና እውነተኛ ጸጋን ለሰዎች ሁሉ ሊሰጥ ቃል ገብቶልናል። ስለዚህ ወደ ጌታ ወደ ኢየሱስ ስም መቅረብ ወደ ጌታ ወደ ኢየሱስ መምጣት አስደናቂ ለውጥ፣ አስደናቂ በረከት፣ አስደናቂ ዘላለማዊ አስደናቂ ዘላለማዊ እውነት ውስጥ ያስገባናል። እግዚአብሔር እየተመሰገነ ይሁን። ስለዚህ ከዚህ ትልቅና ዘላለማዊ እውነት የተነሳ እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ሲሆን ደግሞ ሰይጣንና የኃጢአት አገልጋዮች ደስተኞች አይሆኑም። ግን እግዚአብሔር ከኛ ጋር በመሆኑ ማንኛውንም ተቃውሞ ማንኛውንም ጥላቻ አልፈን ልንወጣ የምንችልበት ኃይል አብሮን ስለሚሆን እግዚአብሔርን በማመን ጌታ ኢየሱስ ክርስቶስን በማመን የምናገኘውን በረከት ልናፍርበት ልንሸማቀቅበት በፍጹም አይገባንም። ጌታ ኢየሱስን በእውነት ልንወክለው፣ ጌታ ኢየሱስን ልናመሰግነው፣ ስለ ስሙ ነቀፌታም እንኳን ቢመጣ ልንቀበልና እያከበር ነው እያመሰገን ነው ልንኖር ይገባናል። ጌታ የተመሰገነ ይሁን። የስሙ መገለጥ አስደናቂ ለውጦች በምድራችን ላይ በሰዎች ህይወት፣ በሚሊዮኖች ህይወት ውስጥ አምጥቷል እና በእኛም ህይወት እንዲያመጣ ወደ ጌታ ስም እንቅረብ። ስምህ አዳኝ ነው፣ አድነኝ በስምህ እና በሰራኸው ስራ በአስደናቂ ቸርነት አድነኝና ደግሞም አማኑኤል ሁንልኝ። እግዚአብሔር ከኔ ጋር ይሁን ስወጣ፣ ስገባ፣ ስተኛ፣ ስነሳ፣ ሳጠና፣ ስሰራ፣ እግዚአብሔር ከኔ ጋር ይሁን። ኢማጂን እግዚአብሔር ከእኛ ጋር ቢሆን የሚኖረንን ደስታ የሚኖረንን ሰላም፣ የሚኖረንን እረፍት፣ የሚኖረንን ሀይል፣ የሚኖረንን አስደናቂ በረከት እግዚአብሔር ከኛ ጋር ቢሆን። እግዚአብሔር ከኛ ጋር ሊሆን ግን ቃል ኪዳን ገብቷል። በማን በኩል? በክርስቶስ ኢየሱስ በኩል። ለዚህ ነው ስሙን ማን ትለዋለህ? ኢየሱስ ትለዋለህ። እንደገና ደግሞ ከዚህ የተነሳ ለሰዎች ስሙ አማኑኤል በሚለው ስሙ እግዚአብሔር ከኛ ጋር ይሆንልናል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። አሜን።